የወጣቶች ዓለም። ጦርነት ትምህርት ቤቶችን ብቻ ሳይሆን የሚያወድመው የትውልድ የወደፊት እጣ ፈንታን ነው ይላሉ ባለሙያዎች። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች በኢትዮጵያ አማራ ክልል በተካሄዱና አሁንም እየተካሄዱ ባሉ ጦርነቶች ምክንያት የትምህርት ተቋማት በከፍተኛ ሁኔታ መውደማቸው ተዘግቧል። በክልሉ በ2017 ወደ ትምህርት ገበታ መግባት ከነበረባቸው 7 ሚሊዮን ተማሪዎች በመማር ላይ ይገኛሉ የተባለው 2.3 ሚሊዮን ተማሪዎች ብቻ ናቸው። ይህ ብቻ አይደለም። በክልሉ ካሉ ትምህርት ቤቶች ከ86 በመቶ በላዩ ከደረጃ በታች እንደሆኑ ተገልጿል። በርካታ ትምህርት ቤቶች በመውደማቸው አንዳንድ ትምህርት ቤቶች ተማሪዎቻቸውን ፀሐይና ዝናብ እየተፈራረቀባቸውና ድንጋይ ላይ ተቀምጠው እያስተማሩ ይገኛሉ። እንደ መጽሐፍ ያሉ የትምህርት መገልገያዎች የማይታሰቡ ሆኗል። ጸጋይ ሞረዳ ባለፉት 33 ዓመታት በኦሮሚያ ክልል በመምህርነት አገልግሏል። በአሁኑ ሰዓት በጎንደር ዩኒቨርሲቲ የዶክትሬት መርሃ ግብር ታሪክ እያጠኑ የሚገኙ ሲሆን በባሌ ሮቤ የሚገኘው መደወላቡ ዩኒቨርሲቲም የታሪክ መምህር ናቸው። መምህር ጸጋዬ በአማራ ክልል ባለው የጸጥታ ችግር ምክንያት ወቅታዊውን የትምህርት አሰጣት ተዘዋውሮ በአካል መታዘብ ባይችሉም ድሮም የነበረውን የሀገሪቷን ችግር ጦርነቱ ከድጡ ወደ ማጡ እንዳስገባው አይጠራጠሩም። የትምህርት ስርዓት አሰጣት አውቃለሁ። ከአንደኛ ክፍል ጀምሬ እስከ አስራ ሁለተኛ ክፍል በማስተማሪ በደንብ አውቀዋለሁ። ኢትዮጵያን ድንጋይ ለተቀምጠው የሚማሩ ተማሪ ተማሪዎች ናቸው መሬቱ አቧራ ሆኖ አቧራ ውስጥ የሚማሩ ናቸው። እንጨት ጥላ ስር የሚማሩ ነው። ከላይ አሞራ ኩስ እየጣለባቸው የሚማሩ ትምህርት ቤቶች ናቸው አሉት። ጦርነቱ ደግሞ ያንን ከድጡ ወደ ማጡ ነው ያደረገው። ጦርነቱ አባሰው። አሁን ብቻ ሳይሆን በሚቀጥሉት ሀያ ሰላሳ ዓመታት ሊታይ የሚችል ቀባታ ነው እያሳደረ ያለው። አሁን በኢትዮጵያ ትምህርት ስርዓት ላይ ግጭት ወይም ጦርነት በትምህርት ስርዓት ላይ የሚፈጥረውን ተጽዕኖ ልጅ ሳለው አንስቼ ታዝብ ያለው ያሉን መምህር ጸጋዬ፣ አሁን ጦርነት ያለባቸው አካባቢዎች ያለውን ሁኔታ መገመት አያዳግታቸውም። እኔ ልጆ ባሌ ዞን አካባቢ ጦርነት ስለነበረ ስለ ጦርነት አስከፊነትና በትምህርት ስርዓቱ ላይ ጦርነት ሊያደርግ የሚችለውን ነገር ጠንቅቄ ያቀዋለው እና አሁን በትግራይ በጎንደር አማራ ክልል ላይ ያለው ጦርነትም ከዛ የተለየ አይደለም። ጦርነት በቀጥታም ሆነ በተዘዋዋሪ የትምህርት ስርዓትን ያስተጋጉላል። በቀጥታ ስንል ትምህርት ቤቶች የጦርነት አውድማ ሊሆኑ ይችላሉ። ያ ማለት ሁለቱ ተዋጊ አካላት ትምህርት ቤት አካባቢ ስለሚዋጉ ትምህርት ቤቶች ሰላማቸውን ሊያጡ ይችላሉ። ስለዚህ የጦር አውድማ መሆናቸው የማይቀር ነው። ሌላ ደግሞ እነዚህ የሚፈናቀለው ብቻ ሳይሆን የሚዋጉትም ትምህርት ቤቶችን እንደ ማረፊያና እንደ ካምፕ ይጠቀማሉ። ትምህርት ቤቶች የጦርነቱ አካል ሊሆኑ ይችላሉ። ሌላ ደግሞ ሁልጊዜም እኔ በልጅነቴ ገጥሞኝ የነበረው ባሌ ውስጥ በነበረው ጦርነት ፍርሃት ስለሚከተል ጦርነት ፍርሃትን ያመጣል። ያ ደግሞ ረጅም ጊዜ የሚቆይ ሳይኮሎጂካል ኢምፓክት አለው። ስለዚህ ተማሪዎች ትምህርትን ያቋርጣሉ። ጦርነት ዘርፈ ብዙ ተጽዕኖ ይፈጥራል፣ የሚሉትም የስነ ልቦና ባለሙያና በአዲስ አበባ ዩኒቨርሲቲ የሳይካትሪ ዲፓርትመንት መምህር የሆኑት አቶ ጌታሁን ጥበቡ ጦርነት በስነ ልቦና ላይ የሚያሳድረውን ተጽዕኖ የአጭር ጊዜና ዘላቂ የሆነ የአእምሮ ህመም በሚል በሁለት ከፍለው ይመለክታሉ። በስነ ልቦናው ብቻ ትኩረት አድርገን ካየ ነው፣ ለምሳሌ ጦርነት በራሱ በተለያየ መልኩ የአእምሮ ችግሮች ሊያስከስት ይችላል። እንደ ድብርት አይነት ህመም፣ የጭንቀት ወይም የፍርሃት ህመም እንደዚሁም ደግሞ ፖስት ትራውማቲክ ስትረስ ዲስኦርደር የሚባለው ወይም ከሆነ አሰቃቂ ሁኔታዎች ከተፈጠሩ በኋላ ሊመጣባቸው የሚችል የስነ ልቦናዊ ጭንቀት ሊኖር ይችላል። የሚከሰቱት ነገሮች ተመልሰው እየመጡ አእምሯቸው ስጋት እና እንደዚሁም ደግሞ የተለያየ ዕለት ተዕለት ተግባራቸውን ማከናወን እንዳይችሉ ሊያደርጋቸው የሚችልበት ሁኔታ አለ። ከቤተሰብ መለያየት አለ። ስለዚህ ትክክለኛውን ያስተዳደግ ሂደት፣ ስነ ምግባር፣ የስሜት አገላለጽ፣ ከሰው ጋር ያላቸው ግንኙነት ሊገራ ይችል የነበረውን ማህበራዊ እሴቶች ያጣሉ። ተስፋ መቁረጥ፣ ስለ ወደፊት ህልም ለመኖር እንደዚሁም ደግሞ ከቦታ ደግሞ መሰደድ እና ነባር የነበሯቸውን ማህበራዊ ግንኙነታቸውን የማጣት ስለዚህ፣ ይሄ ደግሞ ስሜትን በአግባቡ የመግለጽ እንደዚሁም ከሰዎች ጋር ግንኙነት የመፍጠር ችሎታቸውን ሊቀንሰው ይችላል። ትምህርት ቤቶች ብዙ ጊዜ የቋንቋ የታሪክና የባህል ጠባቂዎች ናቸው ይባላል። መምህር ጸጋዬ በዚህ ይስማማሉ። እውነት ነው፣ ትክክል ነው። ትምህርት ቤት የሕፃናት የነገ አይደንቲቲያቸውን ዴቨሎፕ የሚያደረጉበት ወይም የሚያሳድጉበት ቦታ ነው። ትምህርት ቤቶች የሀገር ባህል ቋንቋቸውን የሀገራቸውን ማንነት የሚያውቁበትና የነገን ማንነታቸውን የሚወስኑበት ቦታ ስለሆነ ስማማን ነው። እርስዎ እንደ ታሪክ መምህርና ተማሪ ተማሪዎች በጦርነት የተነሳ በአንድ አካባቢ ለረዥም ዓመታት ከትምህርት ገበታ መራቃቸው በማህበረሰቡ ላይ ወደፊት ስለሚፈጥረው ጉዳት ምን ሊሉን ይችላሉ? ትምህርት ቤት አይደለም አንድ አመት፣ ሁለት አመት፣ ሶስት ወር፣ አራት ወር ሲቋረጥ ጋፍ ይፈጠራል። አንድ ትምህርት ቤት ተማሪ አስራ ሁለተኛ ክልል ጨርሶ ዩኒቨርሲቲ ጨርሶ ኮሌጅ ጨርሶ ወደ ስራ የሚገባበትን ጊዜ ጋፍ ይፈጠርና በዛን ሰዓት መመረት የሚገባው ተምሮም በመብቃት የሚገባው ትውልድ ጋፍ ይፈጠርና ሀገር ላይ ከባድ ተጽዕኖ ነው የሚያደርሰው። በኢትዮጵያ አቆጣጠር በሀያ አስራ ሁለት በኮቪድ የተነሳ ትምህርት ቤት የተቋርጠው ነበረ። ያ ደግሞ በጣም ከባድ ችግር አምጥቶ ለአምስት አመት ሙሉ ሲጓተት ቆይቶ ነው በአምስተኛው አመት ገና ኮርሶች እየታጠፉ ጊዜዎች እየታጠፉ እያቀረ ተደርጎ ነው ሰበር የተደረገው። እንግዲህ በጦርነት ሁለት አመት ሲቋረጥ እንግዲህ መቋረጡ ብቻ አይደለም አገር ተምሮ ወደ ስራ የሚገባ ኃይል ማጣት ብቻ ሳይሆን ትምህርቱን ይረሱታል። ተከታታይነት ያለው ልምምድ ስለሆነ ትምህርት ያንን ልምምድ ማቋረጣቸው አገሪቱ ላይ ብቻ ሳይሆን ወጣቱ ላይም ተስፋ መቁረጥና መርሳት መዘናጋትን ይፈጥርና ስርዓቱን ኮምፕሊትሊ ደካማ ያደርጋል ማለት ነው። የኢትዮጵያ ውስጥ እኮ ብዙውን ጊዜ ትምህርት ቤቶች በሚፈጥሩት ጦርነት አይደለም ሌላ አካል በሚፈጥሩ ጦርነት ነው ትምህርት ቤቶች የሚጎዱ ስለዚህ ጉዳቱን በመገንዘብ ማህበረሰቡ ሀይ ማለት ይገባል የሚዋጉትን ሁለቱን አካላት። በጦርነት ከሚከሰት የስነ ልቦና ጉዳት ጋር በተያያዘ እንደ መፍትሄ የሚታየው በትምህርት ቤቶች ውስጥ የስነ ልቦና ድጋፍ መስጠት ነው። የስነ ልቦና ባለሙያው አቶ ጌታሁን ይህ ድጋፍ ጦርነት ባልተከሰተባቸው አካባቢዎችም የሚገኙ ትምህርት ቤቶች እንዲሰጥ ይመክራሉ። እንግዲህ በጦርነት ጊዜ ይህን ነገር ማድረግ በጣም ነው የሚያስቸግረው። ስለዚህ በእንደዚህ አይነት ሁኔታዎች ሲሆኑ እንግዲህ በማስ የተለያየ ስነልቦና ወይም የአእምሮ ሕክምና ባለሙያዎችን ወደዛ አካባቢ ላይ በማሰማራት እነሱ በስነልቦና ማገዝ ይቻላል። ሁለተኛው ደግሞ እንደዚሁም ትንሽ ጠንከር ያለ አእምሮ ህመም ያላቸው ሰዎች ደግሞ ሲሆኑ እነዚህ ባለሙያዎች ጋር ሪፈር ተደርገው ሕክምና ቢያገኙ ጥሩ ነው። ስለዚህ በቋሚነት ግን ትምህርት ቤት ውስጥ እንደዚህ አይነት ስነልቦና ባለሙያዎች መኖሩ በእንደዚህ አስቸጋሪ ሁኔታዎች በጦርነት ጊዜ እንደሚከሰቱ የአእምሮ ችግሮች ብቻ ሳይሆን በዘላቂነት ትልቅ አስተዋጽኦ ነው የሚኖረው። ግን እኛ ሀገር እንግዲህ የባለሙያ እጥረቱ የሚታወቅ ነው። ስለዚህ በተወሰነ መልኩ ስልጠና የወሰዱ አስተማሪዎችም ይህንን አገልግሎት የሚሰጡባቸው መንገዶች ቢኖሩ ሰፋ ያለ በጣም ተደራሽ የሆነ አገልግሎት መስጠት ይችላሉ። አቶ ጌታሁን ከሕክምናው ጋር በተያያዘ ተስፋ ሰጪ ነገርም እንዳለ ገልጸውልናል። አንዳንድ ቦታዎች ላይ አሁን ጦርነት የተከሰቱ ቦታዎች ላይም እንደ ባለሙያም ሄጄ ያየኋቸው ነገሮች እንዲሁም ብዙ ባለሙያዎች ጥናቶችም እንደሚያሳዩት እንዲህ አይነት ነገር በሚከሰትበት ጊዜ እንግዲህ ሁሉም ወደ ከባድ የአእምሮ ችግር ውስጥ ወይም በጣም ከፍተኛ የሆነ ችግር ውስጥ ይገባሉ ማለት አይደለም። በጣም ብዙዎቹ ጊዜያዊ የሆነ የስሜት የስነልቦና ችግሮች ያጋጥማቸዋል ለመደንገጥ በተለያየ መልኩ ድንጉጤ የመሆንና የመፍራት ሁኔታዎችን አካባቢዎችን ከሌላው ጊዜ በጣም በበዛ በድንጋጤ በፍርሃት የመመልከትና የመከታተል አይነት ነገሮችን ቢኖሩ ከሆኑ ጊዜያቶች በኋላ ወደ ነበረው ሁኔታዎች መለስ ሲል አብዛኞቹ ወደ ነበሩት የደህንነት ሁኔታ ውስጥ ወይም የአእምሮ ደህንነታቸው ውስጥ ይመለሳሉ። ግን ደግሞ በተወሰነ የተወሰነው ግሩፕ ደግሞ በተለይ በደረሰባቸው ሁኔታ ጥንካሬ የደረሰበት ሁኔታ ወይም የነበሩበት አስጨናቂ ሁኔታ ርዝመት ጊዜው ምን ያህል ጊዜ ነው የሚለው ነገርና የማህበራዊ ድጋፋቸው እንደዚሁም የግል ማንነታቸው ይሄን ነገር በቀላሉ የማለፍ ሁኔታቸውን ሊለየው ይችላል። ስለዚህ አንዳንድ ጊዜ እንግዲህ የነበረውን ሴት ማህበራዊን ከሰዎች ጋር ያለን ግንኙነት ቢጠቀሙ ተመልሶ ወደ ነበረበት ለመመለስ ትልቅ እድል ይሰጣቸዋል። አንዳንዴም ደግሞ ሁኔታዎች ጠንከር ሲሉ ባለሙያ መፈለግ፣ ሰዎችን ማማከር፣ ከሰዎች ጋር ግንኙነት መፍጠር እንደዚህ አይነት ነገሮች በተወሰነ መልኩ ሊያግዟቸው ይችላሉ። ጦርነትና ግጭት በተማሪዎች ስነ ልቦና ላይና የትምህርት ስርዓቱ ላይ ስለሚያሳድረው የተለያዩ ተጽዕኖዎች ይቃኘው የወጣቶች አለም ዝግጅታችን የእስካሁኑ ነበር። ልደት አበበ ነኝ። ጤና ይስጥልኝ።